ሰላም ለመከህዲከ አሐዱ አሐዱ ውስተ ቤተ መቅደስ ለምሮ ለገይሳ ለመዱ ኢየሱስ ክርስቶስ ለማዛ ፍቅረከ እቁረና አረዱ አሕዊ ከሰማይታት ቈላተ አድባራት ወረዱ ወጻድቃኒከ ገዳማት ቆሙ